በጌታ የተወደዳችሁና የተከበራችሁ የዘወትር አድማጮቻችን እንደምናደራችሁ። ይህ ፕሮግራም ከዓለም አቀፍ አድቬንቲስት ሬዲዮ ዘወትር ማለዳ ወደ እናንተ የሚደርስ ነው። ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሰይፍ የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። የመንፈስ ሰይፍ የእግዚአብሔር ቃል ሕያው ነው፣ የሚሠራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ለኢየሱስ ንገር ለኢየሱስ ንገር፣ ነው አደል የሚለው? ለታወቀው ምን አለ ወዳጄ፣ ጌታ ኢየሱስ ወዳጃችሁ ነው። እኔ ግሩም ወዳጄ ነው። ሀሌሉያ። ዛሬም እንደገና ለዚህ ሰዓት ደግሞ እግዚአብሔር ስላበቃ እናመሰግነዋለን። ቀን ላይ የተባረካችሁ ስንቶቻችሁ ናችሁ? ናቸው በመጀመሪያው ክፍል አሜን። እኔን የባረከኝ አምላክ እናንተንም ይባርካል። እኔ የፈውሰኝ ለእኔ እንደገና አምላክ የሆነው ሆኖ ለእናንተም ይሆናል ብዬ አምናለሁኝ። እንደገና ሁላችሁም እንድትጎበኙ የጸሎቴ ነው የእኔ ጸሎት ነው ለእናንተ። የአሁኑን ሁለተኛውን ክፍል ርዕስ የእግዚአብሔር ጥያቄ ምን እንዲደረግልሽ ትፈልጊያለሽ ይላል። የእግዚአብሔር ጥያቄ አሁንም ይሄ እንግዲህ ንዑስ ርዕስ ነው ከዋናው እሱ ምንድነው፣ የእንደገና አምላክ ከሚለው ስር ያለ ነው ማለት ነው። ሁለተኛው ክፍል የእግዚአብሔር ጥያቄ ምን እንዲደረግልሽ ትፈልጊያለሽ። ሁለተኛ ነገሥት አራትን እናውጣ፣ ከ11 እስከ 14 ያለውን አነብላችኋለሁ በጌታ ስም። ሁለተኛ ነገሥት አራት ከ11 እስከ 14 ያለውን እንመለከታለን። ቁጥር 11 አወጣ አወጣችሁ? ካወጣችሁ አሜን በሉ። አስራ አንደኛ አንድ ቀን በጌታ ስም አነበዋለሁ። አንድ ቀን ኤልሳዕ ወደዚያው መቶ ወደ ማረፊያው ክፍሉ በመውጣት ጋደም አለ። አገልጋዩን ገያዝንም ሱናማየቱን ጥራት ወይንም የሱናማየቷን ሴት ጥራት አለው። በጠራትም ጊዜ መታ በፊቱ ቆመች። ኤልሳዕም ለእኛ ስቲ በጣም ተቸግረሻል። ምን እንዲደረግልሽ ትፈልጊያለሽ? ለንጉሱ ወይ ለሰራዊቱ አዛዥ የምነግርልሽ ጉዳይ አለን ብለህ ጠይቃት አለው። ሴቲቱም መልሳ እኔ እኮ የምኖረው በገዛ ወገኖቼ መካከል ነው አለችው። ኤልሳዕም ታዲያ ምን ይደረግላት ሲል ጠየቀ። ግያዝም ልጅ እኮ የላትም ባሏም ሸምግሏል አለ። እንጸልይ ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አምላክ እንደገና ደግሞ በጌታ በኢየሱስ ክርስቶስ ስም በፊትህ እንቀርባለን፣ እናመሰግንሃለን። አባት ሆይ መልካም አምላክ መልካም አባት ስለሆንክ ዛሬም ቃልህ ከሁለት ሺህ ዓመት በፊት የተጻፈው ቃልህ ሕያው ስለሆነ ዛሬም ስለሚናገር፣ ከሁለት ሰይፍ አፍ የበለጠ የተሳለ ስለሆነ በውስጣችን የሚገባ ስለሆነ በጌታ በኢየሱስ ስም እናመሰግንሃለን ዛሬም አባቶይ በዚህ ቃልህ ላይ እንድታልፍ ጸል ያለሁ የዘላለም አምላክ እግዚአብሔር ሆይ የቃልህ ኃይል በእኛ ህይወት ላይ እንዲገለጽ በጌታ በኢየሱስ ስም ጸል ያለሁ እነሆ በቃልህ እንደተጻፈ ዝናብ እና በረዶ እንደሚወርድ ምድሪቷንም እንደሚያረሰርሳት እነሆ ታበቅልና ታፈራም እንደሚያደርጋት ዘርንም ለዘሪው እንጀራንም ለበዩ እንደሚሰጥ እንጂ ካፍህ የወጣው ቃል ስራውን ሳይሰራ ወደ አንተ ስለማይመለስ እንደማይመለስ ሁሉ በጌታ በኢየሱስ ክርስቶስ ስም ዛሬም የቃልህ ኃይል በእኛ ህይወት ላይ እንዲታይ ጸልያለሁ። እግዚአብሔር ሆይ በቃልህ በውስጣችን ገብቶ እንዲያፈራ በጌታ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ ቃልህ በፊትህ ተከፍቷል። የቃሉ ባለቤት የሆንከው ቃልህ በፊታችን እንደተከፈተ አይምሯችንና ልቦናችን የተከፈተ እንዲሆን ጸልያለሁ። እኔንም ባሪያህን እንደገና አስበኝ ጌታ ሆይ መንፈስ ቅዱስህን እንድትሞላኝ ጸል ያለሁ አንደ በቴን ጌታ ሆይ በቅባትህ በእሳትህ እንድትነካ ጸል ያለሁ እኔ ሳልሆን አንተ እንድትናገር የእኔ ድምፅ ሳይሆን የአንተ ድምፅ እንዲወጣ ጸል ያለሁ አባቶይ ይህንን ቃል ለመስማት የመጡትን ሁሉ ከጠየቁህና ካሰቡት በላይ እግዚአብሔር ሆይ በጌታ በኢየሱስ ስም እንድትባርካቸው ጸል ያለሁ የዘላለም አምላክ እግዚአብሔር ሆይ በእውነት ይህ ቃል ነፍስ ነፍሷቻቸውን እንድትናገር ጌታ ሆይ ዛሬ ለሁላችንም ነፍሴን ተናገር ኢየሱስ እንልሃለን ተናገረን ጌታ ሆይ ደግሞ ቃልህ በህይወታችን ህያው ይሁን በጌታ ኢየሱስ ስም አሜን የእግዚአብሔር ጥያቄ ምን እንዲደረግልሽ ትፈልጊያለሽ በህይወታችሁ ውስጥ አንድ ህልም ወይንም ሚስጥር ማንም የማያውቀው ከሌላው ከማንም ሰው የደበቃችሁት የልባችሁ ናፍቆት አለ። ምናልባት በልባችሁም ሆነ ብቻችሁን ሁልጊዜ በተደጋጋሚ ጸልያችሁ በመጨረሻ ግን የእግዚአብሔር መልስ ለዚህ ለጉዳይ አይሆንም ነው ወይንም ኖ ኖ ነው ብላችሁ የደመደማችሁት፣ ወይንም አይ ከእንግዲህ በእንደዚህ አይነት ስጋዊ ሆነ መንፈሳዊ ፍላጎት እግዚአብሔርን አልጨቀጭቀውም ብላችሁ የተዋችሁት ነገር ይኖር ይሆን ካለ የዚች የሱና ማይቷ ሴት የመጀመሪያ የህይወት ምዕራፍ ታሪክ ተስፋ ይሰጣችኋል ብዬ አምናለሁ። እንግዲህ ባለፈው በመጨረሻው ክፍል የዘጋ ነው የሱናማይቷ ሴት ለእግዚአብሔር ሰው ለነብዩ ኤልሳ ክፍል በላይኛው ቦታ ክፍል እንደሰጠችው ቦታ እንዳዘጋጀችለት ቤት እንደሰራችለት ነው አይደለም? ከዚያም እኔና እናንተም ደግሞ ከዛ የወሰድነው መንፈሳዊ ትምህርት አለ መንፈሳዊ መልእክት አለ ብዬ አምናለሁ አይደለ የሱና ማየቷ ሴት ለዚህ ለእግዚአብሔር ሰው ቤት እንዳዘጋጀችለት ክፍል እንደሰጠችው በህይወቷ በኑሯ ወደ ቤቷ እንዳስገባችው ከፍ ያለውን የላይኛውን ቦታ እንዳስቀመጠች እንደሰራችለት እኔና እናንተም ደግሞ እግዚአብሔርን ወደ ልባችን ወደ ቤታችን ወደ ስራችን ወደ ትምህርታችን ወደ ንግዶቻችን ወደ ትዳራችን ልናስገባው ይገባል። ከፍ ያለውን ቦታ ልንሰጠው ይገባል። እዛ ላይ ነው እንግዲህ ያቆምነው። እንግዲህ አሁን በዚህ ቁጥር ላይ ደግሞ ኤልሳ እና አገልጋዩ ግያዝ በዚች ሴት ደግነትና ሰጭነት በጣም የተነኩ ይመስላሉ። እነሱ ነበረው የተነኩት ወይንስ እግዚአብሔር ነው የተነካው? እግዚአብሔርን የተነካው አይደለም አይደለም። ነግሬያቸዋለሁ። በኤልሳ ውስጥ የሚሰራው ኤልሳ ሳይሆን የእግዚአብሔር መንፈስ ነበረና እቺ የሱናማየቷም ሴት ያየችው ኤልሳን ሳይሆን እግዚአብሔርን ነው። እቺ ሴት እኮ የተገለጠላት ሴት እኮ ናት አደለችም እንዴ? የመገለጥ እንግዲህ በእኛ እኛ ብዙ ጊዜ ይሄን ቃል አንጠቀምም እንጂ የመገለጥ ስጦታ የተሰጣት ሴት ናት። ምክንያቱም ይሄ እኮ የእግዚአብሔር ቅዱስ ሰው ነው አለች፣ አደለም ቅዱስ የእግዚአብሔር ሰው ነው ብላ ተናገረች። በምን አወቀች? በምን ታቀለች? ስለዚህ እንግዲህ በላይኛው በሰራችው እነሱ ደስ ብሏቸዋል። እግዚአብሔርም ተደስቷል። በለጋስነቷ ቤቱ አስገብታዋለች፣ ቤቷ አስገብታዋለች፣ ልቧን ከፍታለታለች። ዕብራውያን ስድስት አስር ላይ ምን ይላል? ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር ምን አይደለም? ይላል አመፀኛ አይደለም? ይላል አይደለም። አዎ እግዚአብሔር የሚረሳ አምላክ አይደለም። መልካም ስራችን ላያድነን ይችላል፣ ነገር ግን ለሌሎች የምናደርገው መልካም ስራ በእግዚአብሔር ፊት ሁል ጊዜም ቢሆን የተወደደ ነው። ሀሌሉያ! ደግሞ እኛነታችንን ያንጸባርቃልና ብድራቱም በእግዚአብሔር ዘንድ ታላቅ ነው። እንግዲህ በዛ የሱና ማየቷ ሴት ሴትና ባሏ በደግነትና በለጋስነት ለእግዚአብሔር ሰው ለጎኑ ማረፊያ ሊበላበትና ሊጠጣበት ሊያርፍበት በተዘጋጀለት ክፍል ኤልሳና ገያዝ ተቀምጠው እየተጫወቱ ሳል በድንገት የእግዚአብሔር መንፈስ በኤልሳ ላይ ይመጣል። እስቲ የሱና ማየቷን ሴት ጥራት ብሎ ተናገረው። ያን የተናገረው ኤልሳ ሳይሆን የእግዚአብሔር መንፈስ በኤልሳ ላይ ነበር። ኤልሳ እግዚአብሔር የሚናገርበትና የሚሰራበት እቃ ነው። እግዚአብሔር በኤልሳ ውስጥ የተናገራትን በደንብ እንድናጤነው እፈልጋለሁኝ። ምን እንዲደረግልሽ ትፈልጊያለሽ? ለኤልሳ ላሳየችው መልካም ነገር፣ ለደግነቷ ኤልሳ ሊከፍላት መፈለጉ ብቻ አይደለም ሊታይ የሚገባው እዚህ ላይ። ሁላችንም መልካም ላደረገልን መልካም መመለስ ተፈጥሯዊ ቢሆንም ግን ለዛ ቢሆን ለተደረገ በተደረገልን ልክ የምንመልስ ስንቶቻችን ነን ወገኖቼ? ዛሬ ግን ወደ ሱናማይት ቤት ሴት ቤት ስንገባ ከገባ በኋላ ምን እንዲደረግልሽ ትፈልጊያለሽ ብሎ የጠየቀው እግዚአብሔር ራሱ ነው። እያችሁ ቤታችሁን ስትከፍቱለት የህይወታችሁ ማዕከል እግዚአብሔር ክርስቶስ ሲሆን እናንተ ሳትሆኑ እግዚአብሔር ነው የሚጠይቀው። ብዙ ጊዜ እኮ የለመድ ነው እግዚአብሔር ስጠኝ ነው ጌታ ስጠኝ፣ ይሄንን አድርግልኝ፣ ይሄንን ስጠኝ፣ ይሄንን ሁልጊዜ መጠየቅ ነው አይደል ስራችን። ጸሎቶቻችን እኮ በልመና የተሞሉ ናቸው። ዛሬ ግን የምናየው የተለየ ነው። እግዚአብሔር ራሱ እንደኛ እንደ ሰው ሆኖ ምን እንዲደረግልሽ ትፈልጊያለሽ ያለው እግዚአብሔር ነው። ይህ ጥያቄ ይህ ጥያቄ ደግሞ ምን እንዲደረግልሽ፣ ምን እንዲደረግልህ ትፈልጋለህ የሚለው ጥያቄ በዘመናት ሁሉ እያስተጋባ ዛሬም ለእኔና ለእናንተ ተጽፎልን ደርሶልናል። ያኔ በነቢያት በኩል የሰውን ልጅ እየፈለገ የተናገረ አምላክ ከዚያም በክርስቶስ ኢየሱስ በኩል ይህን ጥያቄ ወደ እኔና ወደ እናንተ አምጥቶታል። ምን እንዲደረግላችሁ ትፈልጋላችሁ? በማርቆስ 10 51 ላይ ጌታ ኢየሱስ አይነ ስውሩን በርጠሜዎስን ተመሳሳዩን ጥያቄ ሲጠይቅ እናያለን። ለብዙ ዓመታት በኢያሪኮ መንገድ ተቀምጦ የአይኑ ብርሃን ጨልሞበት ሲለምን የነበረው አንድ ቀን የዓለም ብርሃን የናዝሬቱ ኢየሱስ በዛ ሲያልፍ ሰምቶ በርጠሜዎስ እንዲህ ሲል ጮኸ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። ምንም እንኳን ብዙዎች ዝም እንዲል ቢገስጹትም፣ እሱ ግን የዳዊት ልጅ ማረኝ ከዚህ ጨለማ አላቀኝ እያለ ጮኸ። ዛሬ ስንቶቻችሁ በጨለማ ውስጥ እንዳላችሁ አላውቅም። ብዙ ጉዳዮቻችሁ የጨለሙባችሁ፣ ቀና ስትሉ ብርሃን የሌለበት ይቺ ጭላንጭል ብርሃን እንኳን የማትታይበት ቦታ ላይ ትሆኑ ይሆን? ወይንስ ሆናችሁ ታውቃላችሁ? እኔ እንደነገርኳችሁ ቀን በጣም ብዙ የጨለመብን ጉዳዮች ነበሩ ለእኔና ለባለቤቴ፣ ለቤተሰቤ። ዛሬ ግን ይህ ቀን ምናልባት አጠገባችሁ ያሉት ሰዎች በቃ ተይው፣ በቃ ተው፣ ዝም በል ዝም በይ በማለት ተስፋ እያስቆረጧችሁ ይሆን። ዛሬ ግን ይህ ቀን የናዝሬቱ ኢየሱስ የሚያልፍበት ቀን ይሆንላችሁ። ምን ያህል ተዘጋጅታችኋል? ይህ አይነ ስውር ይችን እድል እንዴት እንደተጠቀመባት ሳስበው ይገርመኛል። የሞትና የሕይወት ጉዳይ ነበረ። ብዙ ሰዎች በኢያሪኮ መንገድ አልፈዋል፣ ተመላልሰዋል። የዛሬውን ለየት የሚያደርገው ግን ያ የናዝሬቱ ኢየሱስ ያ የሚፈውሰው ያ የሚያድነው ያ የወደቀውን የሚያነሳው ጩኸትን የሚሰማው የዳዊት ልጅ ኢየሱስ ነው የሚያልፈው። ሃሌሉያ። መጽሐፍ ቅዱስ ምን ይላል? ቁጥል 48 ላይ ብዙዎች ዝም እንዲል ገሰጹት ይላል። እሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ወገኖቼ ዛሬ ከድሮ ካለፈው ዓመት ካለፈው ሳምንት የባሰ የምንጮህበት ሰዓት ነው እንጂ የምንተኛበት ወይንም የምንዝናናበት ሰዓት አይደለም። ስለ ልጆቻችን የባሰ የምንጮህበት ጊዜ ነው። ስለ ሕልሞቻችን የባሰ የምንጮህበት ጊዜ ነው። ስለ ሀገራችን የባሰ የምንጮህበት ጊዜ ነው። የባሰ ጮኸ ይላል በርጠሜውስ አዎ ጩኸትን የሚሰማው ኢየሱስ ቆም አለ እና ጥሩት አለ። ሃሌሉያ ኤልሳም እንደዛ አይደል? ያለ ጥራት አለው አይደለም? የእሱን ማየቷን ሴት ጥራት አለው። ጌታ ኢየሱስም ቆም አለና ጥራ ጥሩት አለ። ሃሌሉያ ያ በነቢያት በኩል ምን እንዲደረግልሽ ትፈልጊያለሽ ያለው አምላክ ዛሬ ደግሞ በክርስቶስ ምን እንዲደረግልህ ትፈልጋለህ እያለ ለአይነስውሩ ስውሩ ሲጠይቀው እናያለን። ይቺ የሱና ማየቷ ሴት ለነቢዩ ያደረገችው ለእግዚአብሔር እንዳደረገችው ተቆጠረ። ማንኛውም ነገር ከኤልሳ የመጣ ሁሉ ከእግዚአብሔር እንደመጣ የተረዳች ሴት ናት። ኤልሳን ስታከብረው እግዚአብሔር የሚያየው ለእግዚአብሔር ለራሱ ያላት ክብር ነው የሚያየው። ኤልሳ የእግዚአብሔር መገልገያ ዕቃ መሆኑን ተረድታለች። ስለዚህ ለኤልሳ ባደረገችው መልካም ነገር ሁሉ እግዚአብሔርን አክብራዋለች። እግዚአብሔርን ስናከብረው ደግሞ ምን እንደሚፈጠር መገመት ትችላላችሁ። እሱ መልሶ ያከብረናል። አንደኛ ሳሙኤል ሁለት ሰላሳ የሚያከብሩኝን ምን አደርጋለሁ አለ አከብራለሁ አለ። ስለዚህ የሱና ማይቷ ሴት ሊባርክ ሊጎበኝ የፈለገው እግዚአብሔር ራሱ ነበረ። በኤልሳ ውስጥ ምን እንዳደርግልሽ ትፈልጊያለሽ ብሎ ጠየቃት። ምንድን ነው የልብሽ ፍላጎት፣ የልብሽ ናፍቆት እያለ የልቧን የተዘጋውን ለመክፈት የተቀበረውን ለመፈንቀል እየነካካት የነበረው እግዚአብሔር እና የእግዚአብሔር መንፈስ ነበረ። ይህ ጥያቄ ዛሬም ሕያው ነው ወገኖቼ፣ ምን እንዲደረግላችሁ ትፈልጋላችሁ? ኤልሳ ጥያቄውን በመቀጠል ለንጉሱ ወይ ለሰራዊቱ አዛዥ የምነግርልሽ ጉዳይ አለን ብሎ ጠየቃት። በሌላ አነጋገር አንቺ ሴት ለመጠየቅ ምንም አትፍሪ። ይሄ ነው እድልሽ። ባለስልጣናትን ስለ አንቺ ማናገር እችላለው ነበር የሚላት መልሷ፣ ምን ነበር? እኔ ኮ የምኖረው በገዛ ወገኖቼ መካከል ነው። እኔ ኮ የሚገርመኝ ይሄን እድል ተጠቅማ ብዙ ነገር መጠየቅ ትችል ነበር። ይቺ ሴት ማናት? ስለ ፍርድ ስለ ፍትህ መናገር ትችል ነበረ። ዛሬ እግዚአብሔር መጥቶ እኔና እናንተን ምን እንዲደረግላችሁ ትፈልጋላችሁ ቢለን ምንድን ነው የምትሉት? እኔ በጣም ብዙ ነገር አለኝ። በጣም ብዙ ጉዳይ አለኝ። ጌታ ሆይ ብዙ ነገር አለኝ። ፍትህ ፍትህ እፈልጋለሁ። ጌታ ሆይ የት አለ? መቼ ነው እስከ መቼ ድረስ? ባይሆን ባይሆን ሌላ እንኳን ቢቀሪችን ጠይቀዋለሁ እናንተስ ብዙ ሀብት መጠየቅ ትችል ነበረ። መቼም ሰው ባለው ነገር አይረካምና ብዙ ባለ ሀብቶችን አውቃለሁ። እኔ ሁል ጊዜ የሚሰሩት ዌልዝ ኤክስፓንሽን ማለት ነው ላይ ናቸው። እንግዲህ ያንን ያላቸውን ሀብት ማስፋፋት፣ አንድ ፕሮጀክት ሲያልቅ ወደ ሌላ፣ እንደዚህ እንደዚህ እያለ ህይወት ይሄዳል። እቺ ሴት ትልቅ ቤት ብዙ መሬት ሌላ የምታከራየው ማለት ነው። ሌላ ማከራየው ቤት አይደል የሚባለው ማአት ነገር መጠየቅ ትችል ነበረ። በንጉሱ ቦታ ሪኮግኒሽን ታይትል መጠየቅ ትችል ነበረ። በምትኩ ግን ምንም አልጠየቀችም። በገዛ ወገኖቼ መካከል እኖራለሁ በሌላ አነጋገር ነው። ቴንክ ዩ ሁሉ ነገር አለኝ። ያለኝ ይበቃኛል። ሁሉንም ሰዎች አውቃቸዋለሁ። ኮኔክሽኑም አለኝ። ይህ ይህ ለኔ ቀላለው ምንም ማለት አይደለም። ወገኖቼ የዝቺ ሴትዮ ታሪክ የዝቺ ሴት ታሪክ በሕይወቷ ውስጥ እርካታን የተማረች ሴት ታሪክ ነው። በቃኝ ማለትን የተማረች ሴት ናት። እግዚአብሔር ለዚች ሴት አንድ ነገር እንደሚያደርግ በኤልሳ ልብ ላይ ሸክም አስቀምጧል። ነገር ግን ይቺ ሴት እምቢ አለች። ታዲያ ኤልሳ ምን ማድረግ አለበት? ይቺ ሴት እግዚአብሔርን አምላኳን የህይወቷ ማዕከል ውስጥ ካስገባችው በኋላ እሷ ሳትሆን እግዚአብሔር ነው የጠየቃት አንተ ንገስ ካለችው በኋላ ምን እንዲደረግልሽ ይሄንን ነጥብ እንድትይዙ ፈልጋለሁ። ምንም አያስፈልገኝም ሁሉም ነገር አለኝ አለች። አንተ ካለህ በቂ ነው። እግዚአብሔር በህይወታችን ውስጥ ማዕከለኛውን ቦታ ስንሰጠው ሌላው ነገር ሁሉ ትርፍ ነው የሚሆነው። በቃኝ የምንል ሰዎች እንሆናለን። ጌታ ሆይ፣ አልጠየኩህም ይሄንን የምንልበት የምንልበት ጊዜ ይመጣል። ነገር ግን ሁላችንም ዛሬ ልባችሁን እየመረመራችሁ እኔም እየመረመርኩ እግዚአብሔር የትኛው ቦታ ላይ እንዳለ እወቁ። ያን ጊዜ ብቻ ነው እግዚአብሔር ወደ እኔ ቢመጣ የምጠይቀው ምንድን ነው ብላችሁ መጠየቅ የምትችሉት። መልሱ እናንተው ጋር ነው ያለው። መልሱን እናንተ ናችሁ የምታውቁት። እኔ አላውቅም። የእኔን ግን መልስ አውቀዋለሁ። የእኔን መልስ አውቀዋለሁ። እቺ ሴት ግን ኮንተንት ናት፣ ደስተኛ ናት በህይወቷ። ለምን ጌታ ኢየሱስ የህይወቷ ማዕከል ስለሆነ። ጊያዝ ለኤል ታዲያ ኤልሳ ምን ማድረግ አለበት አሁን? እምቢ ብላለች። ጊያዝ በዚህ ሰዓት አንድ እውነት ተናገረ። መቼም ጊያዝን ብዙ ታሪክ ያለው አገልጋይ ነው አደለም? መጨረሻው እንኳን ትንሽ ቢያሳዝንም ይህንን ደግሞ ቤታቸው ገብታችሁ አንብቡ። ግን አንድ ጊዜ ግን ትዝ ይላቸዋል። ኤልሳ ጌታ ሆይ እባክህን ምን ብሎ ጸለየለት? አይኑን ክፈትለት አለ። አደለም አደለም? በጣም በተጨነቀ ጊዜ ሊገሉን ነው፣ ልንጠፋ ነው፣ ጠፋን፣ አለቀልን ባለ ጊዜ እግዚአብሔር ወይ እባክህን የዚህን ሰውዬ አይን ክፈትለት አለ። እግዚአብሔር አይኑን ከፈተለት። የከበቡትን ሰራዊቶች ተመለከተ። ዛሬም እግዚአብሔር የጊያዝን አእምሮ የከፈተው ይመስለኛል። ልጅ እኮ የላትም ባሏም ሸምጉሏል አለ። ታውቃላችሁ ይሄ ለሁሉም ሰው እንዳልተሰጠ። አንድ ጊዜ አንድ ክርስቲያን ወንድም ከውጭ ተልኬ መጣሁኝና ይህንን ክርስቲያን ሰው ወደ ቤቴ ገባ እና ከሌላ ቤተ ክርስቲያን ወንድም ነው ከዛ በኋላ መጨረሻ ላይ ያው አገልግሎቴን ምን ነገርኩት። ፓስተር ነው አክቹሊ ነገርኩት። ለምን ድምጼ እንደተለወጠ አላቅም፣ ግን የተለወጠ ይመስለኛል ነገርኩት። ቤቴ ገባ። ቤታችን አዲስ ስለሆነ ብዙም ፎቶም የለም ምንም የለም ሰው። ጸሎት ጀመርን። ተንበርክከን መጸለይ ጀመርን። መጸለይ ጀመርን። እሱ ይጸልይ። ለምን ልጸልይ ይችል አገልግሎት ይጸልልኝ አልኩት። መጸለይ ጀመረ። ከዛ በኋላ ግን ሰውየው ምን እንደታየው አላውቅም። ስለ ልጅ መውለድ መጸለይ ጀመረ። ስለ ባል መጸለይ ጀመረ። ባክህን እችል ልጅ ማኅፀኗን ክፈትላት ማለት ጀመረ። አሜን ብለን ጸሎቱን ጨረስን። ግን መጨረሻ ላይ በጣም ይቅርታ አድርግልኝ እኔ ሶስት ልጆች አሉኝ ባለቤትም አለኝ ብዬ ነገርኩት፣ እና እንደ መሰለኝ ከሆነ ቤቴ ውስጥ ሲገባ ፎቶግራፍ የለም፣ ሰው ሲንግል ውመን መስየዋለሁኝ። እኔ ባል የሌላት ሴት ወይም ልጆች የሌሏት ሴት መስየዋለሁኝ። ሁሉም ነገር ለሰው ሁሉ አይገለጥም አይደለም እግዚአብሔር አይናችንን ካልከፈተ እንደማይገለጥ የዚህ ጊዜ ነው የገባኝ። ሰውየው ይሄንን አልጠየኩትም ነበር፣ ግን በጣም ጥሩ አይነት ልምምድ አልነበረም። ግያዝ ግን እንግዲህ ወይ ቤት ውስጥ ገብቶ ፎቶግራፎች አላየም ይሆናል የልጆችን። የሆነ ሆነ ግን በምን እንደሆነ አላውቅም፣ እግዚአብሔር አይምሮውን ከፍቶለታል። እች ሴት እኮ ልጅ የላትም አለ፣ ባሏም ደግሞ ሸምግሏል አለ። አዎ የዚች ሴት ሚስጥር ተገለጠ። ምስጢርን የሚገልጥ ማን ነው አለ? ዳንኤል እግዚአብሔር ነው አለ። አይደለም፣ የልቧ ናፍቆት ተጋለጠ። እሷ አልተናገረችም፣ እሷ አልተናዘዘችም። ነገር ግን እግዚአብሔር በጊያዝ ውስጥ አጋለጣት። አሁን ኤልሳ የተደበቀውን ሚስጥር ያለፈውን ታሪኳን የልቧን ማህደር የተደበቀውን ተዘግቶ የተቀመጠውን ተከፈተ፣ ተጋለጠች። ከኤልሳ የተደበቀው ከእግዚአብሔር ግን ያልተደበቀው የልቧን ናፍቆት ተጋለጠ። የተደበቀ ነገር ይዛችሁ የመጣችሁት ለማንም የማትናገሩት ማንንም ያላማከራችሁት በእኔና በእግዚአብሔር ብቻ ይቅር ብላችሁ እግዚአብሔርን ሁልጊዜ የምትጠይቁት ስንት ነገር አለ? ስንቶቻችሁ ናችሁ በልባችሁ ያለ እስቲ ንገሩኝ። እኔ አውቃለሁ የራሴ ሁላችሁም ናችሁ። ሀሌሉያ። ዛሬ ግን እግዚአብሔር ያንን ያውቃል የተደበቀውን። በፊቱ ምንድን ነው ይላል? ሁሉ የተራቆተና የተገለጠ ነው። ሀሌሉያ። ያንን ነው እግዚአብሔር፣ የተዘጋውን ሚስጥር ያውቃል ወገኖቼ የልባችንን ናፍቆት በድብቅ የምናለቅስበትን፣ ተስፋ የቆረጥንበትን እግዚአብሔር ያውቃል። የእሷንም ልብ ውስጥ አውቆታል። ለስንት ዓመታት አግብታ ሳትወልድ ያለ ልጅ ተቀመጠች። አያችሁ፣ በብሉ ኪዳን ጊዜ ውስጥ ሰዎች ልጅ እንዲኖራቸው ይጠበቃል። ደግሞ ልጆች የእግዚአብሔር በረከቶች ናቸው። ያልወለዱ መሀን ሰዎች እግዚአብሔር እንደማይወዳቸው ተደርጎ ነበር የሚገመተው ወይንም የሚታመነው። ምናልባት ይቺ የሱናማይቷ ሴት መሀንም ትሆን ይሆናል፣ ወይንም ባሏ ሸምግሎ አልወልድ ብሎም ይሆናል። አላውቅም። ምንም ይሁን ምንም፣ ግን ልጅ አልወለዱም። በሕይወታቸው ውስጥ ከፍት ክፍተት ወይንም ቮይድ ነበረ ማለት ነው። ምናልባት ይቺ ሴት ከእለታት አንድ ቀን ልጅ ወልዳለሁ ብላ ተስፋ አድርጋ ይሆን? ምናልባት ባሏ ከመሸምገሉ በፊት ብዙ ጊዜ ልጅ ለመወለድ ሞክራ ይሆን? ከወርወር ከአሁን ካሁን አርግዤ ይሆን እያለች ስንት ዓመታት ሞክራ ይሆን? ስንት ዓመታት በተስፋ ጠብቃ ተስፋዋ ግን መና ሆኖ የቀረበት ጊዜ ይሆን ይኖር ይሆን? ስንት የለቅሶ ሌሊቶች አሳልፋለች? ስንት ጊዜ ጸልያለች? አሁን ሁሉን ትታ በቃ ይህንን የህይወት ምዕራፍ ዘግታ ህይወቷን ቀጥላለች። በቃ አይሆንም፣ የልጅ ቻፕተር ተዘግቷል። ልጅ የለኝም፣ ግን ሌላ ነገር አለኝ። ከፍታ ልቧን ከፍታ ያስገባችው ንጉሱ አለ። በተሰጠኝ ነገር እግዚአብሔርን እያመሰገንኩ ኖራለሁ ብላ እንጂ ብላ በእጇ ላይ በተቀበለችው ደስተኛ ሆና ለመኖር ከወሰነች ቆይታለች። ዛሬ ምን በእናንተ ህይወት እንዳለ አላውቅም ምን እንዳለ እያለቀሳችሁበት ያላችሁት ነገር ምን እንደሆነ አላውቅም። ምናልባት ብዙ ጸለያችሁ። ምንም ያልተጸነሰ ምንም ከመሬት ብቅ ያላለ ዘር የጸሎት ዘር ይኖር ይሆን? ገበሬው ዘሩን ዘርቶ የሚጠብቅበት ሳምንታቶች አሉ። ታውቃላችሁ፣ እነዛ የመጠበቂያ ሰዓታቶች፣ ወቅቶች በእግዚአብሔር እጅ እንደሆኑ በየጠዋት እና ማታ እየወጣ በእርሻ ውስጥ ያልፋል። ገበሬው አዎ የተዘራ ዘር ይበቅላል ከመሬት ውስጥ ብቅ ይላል ብሎ ያምናል። ግን እነዚህ የተዘሩ ዘሮች ባይበቅሉስ? ከመሬት ብቅ ባይሉስ? መሬቱ ውጧቸው ቢቀርስ? ስለ ልጆቼ መጸለይ የጀመርኩት ሲወለዱ ጀምሮ ነበር። ብዙና ረጅም አመታቶች፣ በእንባ በእግዚአብሔር ፊት የጸለይኩባቸው ጊዜያቶች ነበሩ። አስታውሳለሁ ሳለው ከሲስተር ኢትዮጵያ ሲስተር ኢትዮጵያን የሚያውቃት ሰው አለ? አዎ ከሲስተር ኢትዮጵያ ጋር ታማ ከታመመች ጀምሮ ለሶስት 3 አመታት አብረን ጸልያናል። እና በጣም ይገርማት ነበር። አንድ ቀን ገኒ፣ ለምንድን ነው እንደዚህ የምታለቅሽው? ገና ልጆችሽ እኮ ህፃናቶች ናቸው አለችኝ። እኔ ግን ምን አልኳት? ኋላ ከማለቅስ አሁን ባለቅስ ይሻላል። አዎ ብዙ እምባ የወረደባቸው ልጆች ናቸው ያሉ። ከጸሎት ጓደኛዬ ጋር ወይም ፕሬየር ፓርትነሬ ጋር ሆነን ላለፉት 17 ዓመታት ከጠዋቱ ምንድን ነው ል አስር ሰዓት እየተነሳን በልጆቻችን ዙሪያ ጸልናል፣ ለ17 ዓመታት።